ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ከገባበት ካለፈው መጋቢት ወር አንስቶ በአንድ ቀን ከፍተኛ ቁጥር ያለው ለኮሮና ቫይረስ የተጋለጡ ሰዎች ሲዘገብ የመጀመሪያ የሆነውን ሀዝ ዛሬ ይፋ አድርጋለች። ባለፉት 24 ሰዓታት ውስጥ በተደረገ ምርመራ ለቫይረሱ መጋለጣቸው ከተገለጸው 29 ሰዎች ውስጥ 19 የጉዞ ታሪክም ሆነ ለቫይረሱ ከተጋለጠ ሰው ጋር ንክኪ እንደሌላቸው የጤና ሚኒስቴር ያወጣው መረጃ ያሳያል። የጤና ሚኒስቴር የዕለቱን ሪፖርት ይፋ ካደረገ በኋላ ደግሞ የትግራይ ክልል አራት ሰዎች ለቫይረሱ መጋለጣቸውን በተናጠል አስታውቋል። የመናበብ ችግር ተፈጥሯል ያሉት የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ከክልሉ ጋር እየተነጋገርን ነውም ብለዋል። ጋለጡ ሰዎች ቁጥር እየጨመረ መምጣት ምክንያቱ እየታየ ያለው መዘናጋት መሆኑንም ዶክተር ተገኔ ረጋሳ ለአሜሪካ ድምፅ አብራርተዋል። ከእስክንድር ፍሬው ጋር ያደረጉ ቃለምልልስ የሚጀምረውም ይህንኑ መዘናጋት ያሉትን ከሚያስረዱበት ነው። ምንድን ነው ምክንያቱ የሚለው ደግሞ ባለፈው ጊዜ የተለያዩ መግለጫዎችን ስንሰጥ እንደነበረው የመዘናጋት ውጤት ነው የሚል እይታ ነው ያለን እኛ መጀመሪያ አካባቢ ላይ ያው የሚዲያ ባለሙያዎች ሁላችሁም ሲሰሩ እንደነበረው ህብረተሰቡ፣ የማንቃት ህብረተሰቡ ጥንቃቄ እንዲያደርግ ሰፊ ስራዎች ተሰርተዋል። በሚዲያም በሌላም ቻናል ከዛ አንጻር የመደናገጡም ሁኔታ ነበረ። ከዛ ደግሞ የማረጋጋት እንዳይደናገጥ ነገር ግን ከፍተኛ ጥንቃቄ እንዲያደርግ ህብረተሰቡ በተለያዩ ትምህርቶች፣ የተለያዩ የሚዲያ እና የኮሚኒኬሽን ስራዎች ተሰርተዋል። ነገር ግን በመሃል ላይ የሚወጡ የላብራቶሪ ውጤቶች አነስተኛ የመሆን የሚያገግሙ ሰዎች ቁጥር ደግሞ ከፍተኛ የመሆን ጋር ተያይዞ መዘናጋቶች በመሃል ላይ ተፈጥረዋል። ከዛ ተነስተኛ ይሄ መዘናጋት በጣም አደገኛ እንደሆነ እና የሚያስፈራ ተደጋጋሚ መግለጫዎችን ስንሰትና ማስተማር ጀምረ ነበረ። ይሄ ትናንትናና ዛሬ የተገኘው ውጤትም የሚያሳየው የመደናገጥ የመዘናጋት ውጤት ነው የሚል እይታ ነው ያለን። አሁንም በፍጹም መዘናጋት አያስፈልግም። ይህ በአንድ ቀን የሀያአራት ሰዓት የላብራቶሪ ምርመራ ውጤት ነው። ይሄ የሚያሳየው ሀያ አምስት ሀያ አምስት ቀላል አይደለም። ከተዘናገን ደግሞ ከዚህ በላይም ሊመጣ ይችላል። እስቲ ወደ ቁጥር እንግባ። ዶክተር ተገኔ እንግዲህ ዛሬ ሀያ አምስት ሰዎች በአንድ ቀን በኮሮና ቫይረስ መያዛቸው መረጋገጡ ብቻ አይደለም፣ አስራ ዘጠኙ ከነዚህ ውስጥ የውጭ ሀገር የጉዞ ታሪክና ከበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል። ይሄ በራሱ በአንዳንድ ወገኖች ዘንድ ድንጋጤን ፈጥሯል። በማህበረሰቡ ውስጥ መሰራጨት ጀመረ ወይ? እስካሁን ስንሰማ የነበረው በአብዛኛው ከውጭ ሀገር ከመጡትና በማቆያ ውስጥ ከነበሩ ሰዎች መካከል የሚገኝ ወይም በቫይረሱ ከተያዘ ሰው ጋር ንክኪ ካላቸው ሰዎች ላይ የሚገኝ ነበረ። የዛሬ ግን አስራ ዘጠኙ ከሀያ አምስቱ የውጭ ሀገር ጉዞ ታሪክና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል እና ይሄ በተመለከተ የእናንተ ግምገማ ምንድን ነው? ዶክተር ተገኔ። አዎ የጉዞ ታሪክና ንክኬ የሌላቸው ጥሩ እየጨመረ መምጣቱ እውነት ነው። የዛሬው በአጠቃላይ እየተጣራ ነው ያለው። እያንዳንዱ ማጣራት ግን የስራዎች እየተሰሩ ነው ያሉት። እስካሁን ከተያዙት የጉዞ ታሪክና ንክኬ የሌላቸውን ህሙማን ስናይ ከቁጥር አንጻር ሲግኒፊካንት ነው ባይባልም በጣም እንደሚያሳስብ በተለይ የዛሬው የሚደረገው ማጣራት እንዳለ የሆነው እንደሚያሳስብ ነው የሚያሳየው። ስለዚህ ይሄ በሽታ ካልተቆጣጠር ነው ጥንቃቄዎች ካልተደረጉ፣ በጤና ሚኒስቴር፣ በጤና ባለሙያዎች፣ በመንግስት የተወሰኑ ውሳኔዎች ተግባራዊ ካልተደረጉ ወደ ኮሚኒቲው የማይገባበት ምንም ምክንያት የለም። ከተሰራ ግን ሁሉም ከእያንዳንዱ ከራሱ ጀምሮ ከቤቱ ጀምሮ ተግባራዊ ካደረገ እና ጥንቃቄ ካደረገ የበሽታው መከላከልና መቆጣጠር ይቻላል። አለበለዚያ ግን ወደ ኮሚኒቲ አልገባም የውጭ ጉዞ ታሪክ ያላቸው ብቻ ነው የሚበዛው ከእነሱ ጋር ንክኪ ያላቸው ሰዎች ናቸው የሚበዛው ብለን እጃችንን አጣጥፈን ከተቀመጥን የሚደርሰው አደጋ የከፋ ሊሆን ይችላል። ስለዚህ ይሄ ዓለም ላይ ያለው ነባራዊ ሁኔታ የሚያሳየው አንድ አካባቢ ላይ ደርሶ ሌላኛው አካባቢ የማይደርስበት ምንም ምክንያት ስለዚህ መዘናጋት በፍጹም አያስፈልግም። ግን ዛሬ ላይ አስራ ዘጠኙ የውጭ ሀገር ጉዞ ታሪክና ከበሽታው ከተያዘው ጋር ግንኙነት የሌላቸው ይላል እሱ ገና እየተጣራ ነን ያሉ። ዶክተር ተገኔ አዎ፣ እስካሁን ባለው ሪፖርት እንዳወጣ ነው የጉዞ ታሪክ ህኪ የሌላቸው የሚል ሪፖርት ነው የመጀመሪያ ሪፖርት የወጣው። የሚያሳየው ባለን አሰራርና ፕሮቶኮል መሰረት ምንድን ነው የምናደርገው? እንደዛ አይነት ሪፖርቶች ያጋጥመ እያንዳንዱን የ19ኙንም ሰዎች ለየብቻ የማጣራት ስራ ይሰራል። የመጀመሪያ ሪፖርት ያንን አሳይተዋል። ከዛ ምንድን ነው ምክንያቱ፣ የት አካባቢ ናቸው፣ እነማን ናቸው፣ ከዚህ በፊት የት አካባቢ ሄደዋል፣ የመሳሰሉ ፕሮቶኮል ውስጥ ያሉ ያንን ጠብቀን የማጣራት ስራ እንሰራለን። ይሄ በ19ኙ ብቻ ላይ ሳይሆን ከዚህ በፊትም በዚህ አሰራር ነው የሚሰራው ያንን ስራ ተጀምረዋል። እሱ እንዳለቀ የመጨረሻውን የማረጋገጥ ስራ እንደጨረስን የምንገልጽ ይሆናል። እንግዲህ ከአካባቢ አንጻርም የገለጻችሁት አለ ዛሬ ከመያዛቸው ከተረጋገጠው በቫይረሱ ሀያ አምስት ሰዎች ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ከአድያና ከንባታ ዞን ሁለት ከኦሮሚያ ክልል ቦረና ለይቶ ማቆያ አዲስ አበባ ዙሪያ ከዛም አሉ። ነገር ግን አብዛኛዎቹ ከአዲስ አበባ ናቸው። ዶክተር ተገኔ ሀያ አንዱ ሀያ አንድ በአንድ ቀን በቫይረሱ የተያዙ ሀያ አንድ ሰዎች በአንድ ቀን ሪፖርት ሲደረግ የመጀመሪያው ነው። እና ምንድን ነው ይሄ ምክንያት ዋና ከተማዋ አዲስ አበባ ውስጥ ያውም በቫይረሱ ከተያዘ ሰው ጋር ንክኪ እንዳላቸው ያልተረጋገጠ ነገር እንደተጠበቀ ነው ብለውኛል። ያልተረጋገጠ ሀያ አንድ ሰዎች በአንድ ቀን ተገኝተዋል። እና ምንድን ነው መልዕክቱ ለከተማዋ አዲስ አበባ? እንግዲህ የዋና ከተማችን ናት። ብዙ ሰፊ እንቅስቃሴ የሚደረግባት ከተማ ነው። የመጀመሪያ በኮሮና ቫይረስ ፖዚቲቭ ሆኖ የተገኘውም እንደምታስታውስ አዲስ አበባ ላይ ነው። አዲስ አበባን ከሌሎች ክልሎች የሚለዩት ብዙ ነገሮች አሉ። ሰፊ የህዝብ ብዛት፣ ሰፊ እንቅስቃሴዎች፣ ንግድ፣ የትራንስፖርቱን ሁኔታ ከውጭ ደግሞ ጋር ያለውን ትስስር አፍሪካ ህብረት እዚህ ነው ያለው ትስስር አላት። መዲና ናት አዲስ አበባ። ስለዚህ አዲስ አበባ ተጋላጭ እንደሆነች ምንም ጥርጣሬ የለውም። ከሌላውም በበለጠ መልኩ ማለት ነው። ከዚህ ጋር ተያይዘው አዲስ አበባ ላይ በዚህ መልኩ መከሰቱ ከነዚህና ከመሳሰሉት ጋር ሊያያዝ ይችላል። ዋናው ነገር ግን ሁላችንም እንደምናየው ውጪ ላይም ስንዘዋወር እያየን እንዳለ ነው። በጣም ብዙ መዘናጋት፣ አንዳንዱ ጋር የገጠሩ አካባቢ ተሽሎ ነው ያገኘ ነው ባለን መረጃ እና ባደረግ ነው ጉብኝት እና ቅኝት አሁን መዘናጋት አንድ ላይ መሰባሰብ፣ አካላዊ ርቀትን መራራቅን የምንለውን አለመጠበቅ ብዙ ቦታዎች ይታያሉ። ከዚህ በፊት በጥሩ ሁኔታ የተጀመሩ በመስሪያ ቤቶች በግል በመንግስት መስሪያ ቤቶች አካባቢ ንጽህና አጠባበቅ፣ የውሃ አቅርቦት፣ የሳሙና አቅርቦት ጥሩ ነበረ። በመሀል ግን አሁን ላይ መዘናጋቶች መቀዛቀዝ ታይቷል። ይሄ ለእኛ ያሳስበናል። ሕዝቡንም ማሳሰብ አለበት። በጣም ትኩረት ልንሰጥ ይገባል። በመንግስት የተወሰኑ ውሳኔዎች፣ የወጣውን የአስቸኳይ ጊዜ አዋጁ ማክበር በጣም አስፈላጊ ነው የሚሆነው። ይሄ የጤና ጉዳይ ነው፣ የራሳችን ነው። ኅብረተሰቡ በራሱ ንቁ ሆኖ ይሄንን ተግባራዊ ማድረግ እና ተግባራዊ በማያደርጉ ላይ ደግሞ ተጽዕኖ መፍጠር እና እርምጃ መውሰድ ይጠበቅበታል። ስለዚህ አዲስ አበባን በተለየ መልኩ ነው ማየት ያለ አሁን የደረሱበት አደገኛ ሁኔታ ውስጥ የገቡበት እና ከዛ መውጣት የተሳናቸው ከጋት የተነሳ ነው አብዛኛዎቻቸው ማለት ነው አለም ላይ ስለዚህ ህዝባችንም የአዲስ አበባ ከተማ ነዋሪም ይሁን ሌላው መዘናጋት በጣም አደገኛ መሆኑን አውቆ በጣም ጥንቃቄ ማድረግና እና የሚወሰዱ ጥንቃቄ እርምጃዎችን በራሱ ላይ እና በቤተሰቡ እንዲሁም በአካባቢው ላይ መውሰድ ያስፈልጋል የሚል መልክት አለ ኢትዮጵያ ዛሬ ሪፖርት ያደረገችው ሀያ ዘጠኝ ነው 25 ነው። ምክንያቱም የትግራይ ክልል አራት ሰዎች በለይቶ ማቆያ ያሉ በኮሮና ቫይረስ መያዛቸውን ሪፖርት አድርጓል እና ጤና ሚኒስቴር ይፋ ያደረገው 25 ነው። እዚህ ዝርዝሩ ላይ እንደማየው ደግሞ ሀያ አምስቱ ሰዎች ከደቡብ ከአዲስ አበባ እና ከኦሮሚያ መሆናቸውን ነው የሚያሳየው እና እዚህ ላይ ለምን ሁለቱ አንድ ላይ አልተደመረም? የሀገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደርገው ዘግይቶ ነው አንዳየኸው ኦንላይን ማየት ይቻላል። ስለዚህ የጠዋት የወጣው የሀያ አምስቱ ላይ አልተካተተም። ትግራይ ክልል አሁን ላይ ሪፖርት ያደረገው ማለት ነው። ስለዚህ ኢትዮጵያ ሃያ አምስት ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስተዋል። እሱን ከክልሉ ጋር እየተነጋገርን ነበረ። ቅድምም መናበብ ያስፈልጋል ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ እንደ ሀገር አቀፍ እንዲገለጽና ሰዓቱን ጠብቆ አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። ከዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንደ ሀገር አቀፍ መገለጹ ጠቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የዛሬው ግን የተፈጠረው የሀያ አምስቱ ጠዋት ላይ ነበረ። ረፋዱ ላይ የተገለጸው ይሄኛው ደግሞ ዘገየው። ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንጻር የተፈጠረ ክፍተት ነው። ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምፅ ሬዲዮ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለተሰጠኝ